the voice of america you ya america radio tabiano የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። የተከበራችሁ አድማጮች እንደምን አምሽታችኋል። የእሁድ ህዳር አራት 2008 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። የመስተዋት ፕሮግራም አዘጋጅና አቅራቢዎች ቆንጂት ታዬና ሄኖክ ሰማእግዜር ነን። የዓለም ዜና እናሰማና በምናስከትለው የዛሬ መስተዋት ዝግጅት በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን በውጭ ሀገር ያሉ የሀገሮቻቸውን ሰዎች አደራጅተው ለማህበረሰብ ስራ ተነስተናል ይሉናል። የኢትዮጵያኖች የተለያዩ ድርጅቶችና የማህበረሰብ ማዕከሎች በጋራ ሆነው ተቀምጠው ሊመክሩ የሚችሉበት የጋራ የሆኑ ስራዎች ሊሰሩ የሚችሉበት፣ ልምዳቸውን ሊለዋወጡ የሚችሉበት እና እንደ ሀገር እንድንታወቅ ሊያደርገን የሚችል እንደ ኢትዮጵያ ሊያስደሳን የሚችለውን ነገር ለመስራት ጥሩ መሰረት ይሆናል ብለን ስለገመትን የወል ቤት አልናቸው። የወል ቤቱን ደግሞ ምሰሶ ያስፈልገዋል። ቤት ሁል ጊዜ ቤታችን የጋራ የወል ቤት ነው ብለዋል። አስቀድመን የሰማናቸው የድርጅቱን መሪ ወሰን የለሽ ደበላን ነው። አብረውን ያመሻሉ። ሌላም እንግዳ አለችን። ነበር ካለባቸው ተደራራቢ ማየት ለመስማት ጉዳትም በላይ በየቤታቸው ታስረው የእንቅስቃሴ ችግር የነበረባቸው አእምራቸው የተዳከመ ስለምንም ነገር የማያውቁ በአጠቃላይ ዳቦ የሚሉበት ቋንቋ የሌላቸው ነበሩ። ወይዘሪት ሮማን መስፍን ማየትና መስማት የተሳናት መሰል ልጆችን ለመርዳት እየተንቀሳቀሰች ያለች ነች። አብራን ታመሻለች። ሌላማ ጥር ያለ ዘገባ አለን። ካሜሩን ውስጥ ወጣቱ ላቡ ጠፍ እስከሚል የሚደንስበት አንድ ሙዚቃ በከተማ አስተዳደር እንዳይሰማ ቪዲዮውም እንዳይታይ ተከልክሏል። ለምን ማለት ጥሩ ነው። የወጣቶችን ባህሪ የሚለውጠው መልእክት ነው። ዘፈኑ ሲጫወት የዳንሱ አይነት ይቀየርና ሌላ ነገር ይሆናል። ያ ደግሞ ያልተፈለገ እርግዝናን ያስከትላል። ዝም በለው እኮ ነው የሚጫጫሁት። የካሜሩንን ችግሮች በአንድ ሙዚቃ ላይ ሊያላክኩ እየሞከሩ ነው። የካሜሩን ባለስልጣን እና የእሳቸውን እርምጃ ተቃዋሚን ድምጽ ነው የሰማነው። አጥር ያለ ዘገባ እናካፍላችኋለን። እነዚህንና ሙዚቃዎች እየጋበዝናችሁ አብረናችሁ እናመሻለን። ፕሮግራማችንን ንጉሱ ታምሬ ይመራል። የለም ዜናዊ ቅደም እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አርብ ዕለት በፓሪስ ጥቃት ያደረሱትን አሸባሪዎች በማደል ላይ የምትገኘውን ፈረንሳይ ለመርዳት ቃል ገብተዋል። በአረብኛ ቋንቋ ዳይሽ በመባል የሚታወቀውንና ራሱን እስላማዊ መንግሥት ነኝ የሚለውን ነውጠኛ ቡድን ለማውደም ጥረታቸውን በእጥፍ እንደሚያሳድጉም ፕሬዚደንት ኦባማ አስገንዝበዋል። ሚስተር ኦባማ ዛሬ ይህን አስተያየት የሰጡት በጂ 20 ጉባኤ ላይ ለመገኘት ከሄዱበት ከቱርክ የሜዲትሬኒየን ባህር መዝናኛ ስፍራ ከሀገሪቱ ፕሬዚደንት ሬሴፕ ታይፕ ኤርዶጋን ጋር ከተገናኙ በኋላ ነው። እስላማዊ መንግሥት ነኝ የሚለው የነውጠኛው ቡድን ከአንካራና ከፓሪስ ባሰራጨው መግለጫ ለፈረንሳዩ የሽብር ጥቃት ኃላፊነቱን ወስዷል። የዓለም ሀያዎቹ ከፍተኛ ከበርቴ ሀገሮች መሪዎች የመነጋገሪያ አጀንዳዎች ስለ ንግድ፣ ኢነርጂና የአየር ንብረት ለውጥ የነበረ ቢሆንም ዛሬ በመክፈቻው ዕለት በአብዛኛው ያተኮሩት በፓሪሱ የአሸባሪዎች ጥቃት ላይ ነው። የፈረንሳይ ፖሊስ አርብ ዕለት ፓሪስ ውስጥ በደረሰው ጥቃት የለየውን የመጀመሪያውን አሸባሪ የኦማር ኢስማኤል ሙስጠፋ ቅርብ የቤተሰብ አባላት ዛሬ መርምሯል። በአርቡ ጥቃት በትንሹ 129 ሰዎች ሲገደሉ ሌሎች በመቶዎች የሚቆጠሩ ተጎድተዋል። ፖሊስ ወዲያውኑ ይዞ ካሰራቸው ስድስት ሰዎች መካከል የሙስታፌ አባት ወንድምና የወንድሙ ሚስት ይገኙበታል። ሁሉም ፈንጂ ከታጠቁት ሰባት አሸባሪዎች አንዱ ሙስታፌ ጥቃቱ በደረሰበት ወቅት መሞቱ ተገልጿል። ባለሥልጣናት እንደተናገሩት ከአጥፍቶ ጠፊዎቹ አንደኛው ሰው አጠገብ የተገኘ የሶሪያ ፓስፖርት ግለሰቡ ወደ አውሮፓ የገባው የሶሪያን የእርስ በርስ ጦርነት ሸሽተው ከተሰደዱ ብዙ ሺዎች አንዱ መሆኑን በግሪክኛ የተጻፈ ቃል ያስረዳል። የዓለም መሪዎች ዛሬም በፓሪስ የተፈጸመውን ዘግናኝ አሸባሪዎች ጥቃት እያወገዙ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስሊም ጽንፈኝነት አስጊ ደረጃ ላይ ደርሷል ደረጃ ላይ ይገኛል ሲሉ ለመላው ዓለም ጥሪ አስተላልፈዋል። አቡነ ፍራንሲስ በበኩላቸው አሸባሪዎች ሁከትን ትክክለኛ ለማድረግ ሃይማኖትን መጠቀማቸው የእግዚአብሔርን ስም በከንቱ ማንሳት ነው ብለዋል። የዓለሙ ድርጅት ዋና ጸሐፊ ባንኪሙን በበኩላቸው ለጥቃቱ የሚሰጥ ምላሽ ጠንካራ ሊሆን ይገባል ብለዋል። ፈረንሳይ ዛሬ ለሁለተኛ ቀን ብሔራዊ ሐዘን ላይ ናት። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። 15 የአፍሪካ ፍልሰተኞች አስክሬን ግብፅ ከእስራኤል ጋር በምትዋሰንበት አቅራቢያ ሲናይ በረሃ ውስጥ መገኘቱን የግብፅ ፖሊስ አስታውቋል። በጥቃቱ የቆሰሉ ሌሎች ስድስት ፍልሰተኞችም ተገኝተዋል ተብሏል። ፍልሰተኞቹ ዛሬ ማለዳ የተገኙት ከራፋ ከተማ በስተደቡብ መሆኑን ባለሥልጣናት ተናግረዋል። ጥቃቱን የፈጸመ ማን እንደሆነና ፍልሰተኞቹ ከየት እንደመጡ ግን እስካሁን ግልጽ የሆነ ነገር የለም። የሲናይ ሰላጤ ወደ እስራኤል ለመድረስ የሚሞክሩ ፍልሰተኞች ዋናው መንገድ መሆኑ ይታወቃል። በረሃማው ግዛት እስላማዊው ፕሬዚደንት ሞሐመድ ሞርሲ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ከስልጣን ከተወገዱ ወዲህ በአክራሪዎችና በጸጥታ ኃይሎች መካከል ከባድ ውጊያ ይካሄድበታል። በመጨረሻም በሶማሊያ ደቡባዊ ግዛት ሁለት የተለያዩ አካባቢዎች ትላንት በደረሱ ጥቃቶች በትንሹ 18 ሰዎች መገደላቸውና ሌሎች ከ30 በላይ መጎዳታቸው ተዘግቧል። የአልሻባብ ነውጠኞች ኪስማዮ ወደብ አቅራቢያ በሚገኘው የቀድሞ ወታደራዊ አካዳሚ ላይ ባደረሱት ድንገተኛ ጥቃት የተገደሉት 15 ሲሆኑ ሌሎች 25 ቆስለዋል። አካዳሚው በአሁኑ ወቅት የጁባላንድ አስተዳደር ጸጥታ ኃይሎች የጦር ካምፕ ሆኖ ያገለግላል ተብሏል። የጁባላንድ የጸጥታና አገር አስተዳደር ሚኒስትር ጀኔራል መሐመድ ዋርሳሜ ለአሜሪካ ድምፅ ሲናገሩ፣ በውጊያው ወቅት ሰራዊታቸው የአልሻባብን ጥቃት መክቶ ስድስት ታጣቂዎቹን መግደሉን ከእርሳቸው ወገንም ዘጠኝ መሞታቸውን አስረድተዋል። ዜናው አበቃ። የዓለም ዜናዎቹን አደመጥን። በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚቀርበው የሁድ ምሽት ፕሮግራማችን ይቀጥላል። አሁን መስታወት በድጋሚ እንደምናምሽታችኋል። የመስታወት ፕሮግራም አዘጋጅና አቅራቢዎች ቆንጂታይ እና ሄኖክ ሰማ ግዜርነን በዛሬ መስታወት በዋሽንግተን ዲሲ እና አካባቢዋ አስቀድመን ያስተዋወቅናችሁ የሚኖሩ ኢትዮጵያውያን በውጭ ሀገር ያሉ የአገሮቻቸው ሰዎችን አደራጅተው ራሳቸውም ተደራጅተው ለማህበረሰብ ስራ መነሳታቸውን ገልጸውልናል። በተደራራቢ የአካል ጉዳት ተጠቂዎችን ለመርዳት ድርጅት መስርታ የምትንቀሳቀስ እንግዳ ስራዋንና ያሉባትን ችግሮችም ታካፍለናለች። የካሜሩን መንግስት ደግሞ አንድ የሀገሪቱን ራፐር ወይም ዘራፍ ባይም በለው ቆንጅታይ ምግባር ብልሹነት ያስተምራል ሲል ኮላላ ፕቲት የሚለውን ዜማውን አግዷል። በዚህ ሙዚቃ ላይ እንግዲህ ብዙ ክርክር እየተነሳ ነው። ዘገባ ይኖረናል። የህብረተሰቡን ችግር በሙዚቃ ላይ መላከክ አይገባም የሚሉም አሉ። ለማንኛውም እነዚህን ይዘን ይሆናል አብረናቸው የምናመሸው። አብራችሁን ቆዩ። Yeah.

توين <applause> بن عقل لا فكره በዛሬ የመስተዋት ዝግጅት ቀዳሚ እንግዶቻችን በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ይሆናሉ፣ አብረውን ይዘልቃሉ። ቤታችን የጋራ የወል ቤት ነው ይሉናል። በውጭ ሀገር የሚኖሩ ኢትዮጵያውያንን አደራጅተን ተደራጅተን ለመስራት ተዘጋጅተናል ስራ ጀምረናል ሲሉ የገለጹልን ኢትዮጵያዊ አሜሪካውያን ድሪም በውጭ ሀገር ለሚኖሩ ኢትዮጵያውያን አቅምና ኃይል በመሆን ለመስራት የሚንቀሳቀስ ድርጅት ነው። ለነገሩ የእንግሊዝኛም ሆነ የአማርኛ ስም ከምናበዛ ብለው ቤታቸውን የወል ቤት ይሉታል። ስራቸው ሰፊ ነው፣ ሀሳባቸው ደግሞ ያሳካላቸው እንጂ ሩቅ ነው። የወጣቶች ማዕከል፣ የአረጋውያን እንክብካቤ፣ የባህል ምጣኔ ሀብት ወዘተ ማዕከል ለመስራት ደፋ ቀና እያሉ ናቸው። ባለፈው ሐሙስ ሄኖክ ወደ ወል ቤት አምርቶ ነበር። ሳምንታዊ የእቅድ ስብሰባቸውን በማካሄድ ላይ ሳሉ እንኳን ደህና መጣህ ብለው ተቀብለውታል። አብሯቸው አምሽቷል። ዛሬ በመስተዋት ከኛ ጋር አብረው ያመሻሉ። ዳያስፖራ ሪሶርስስ ኦፍ ኢትዮጵያን ኢን አሜሪካን ሜትሮፖሊስ በአሜሪካ ከተሞች እኛ ሪሶርስ የሆኑ ሰዎችና ኢንስቲትዩሽኖች በአንድነት የሚተባበሩበት የጋራ መድረክ ነው። እንደ ኮንሶርቲየም ነው። ግን እነዚህ ዋነኛ በዘርፍ የያዝናቸው ተግባሮች የወጣቶች ማዕከል፣ የባህል ማዕከል፣ የአረጋውያን ማዕከል ና የትምህርት ና የሳይንስ ማዕከል እነዚህን ነው በማስተባበር ላይ የምንሰማራው በመተዳደሪያ ደንባችን መሰረት ከአንድ ዓመት በላይ ስንንቀሳቀስ ቆይተናል። ምናልባት ለእማኝነት እንዲሆን ተብሎ አንዳንድ የአዛውንቶች ክበብ ለማቋቋም ይሄ የናሙና ማዕከሉ ነው። አሁን ይሄንን ወደ ከፍ ወዳለ ደረጃ ለማሸጋገር እየተዘጋጀ ነው። በሚቀጥለው ዓመት መጀመሪያ ላይ ምናልባት አሁን እንደምታየው ነስ ያለ ቁጥር ያላቸው ፋሲሊቲዎች ሳይሆኑ በርከት ያሉ፣ በተለይ በዲኤምቪ ስቴቶች እየተበራከቱ እየተባዙ እያንዳንዱ የኮሚኒቲ ማዕከላት በናሙናነት ሊወስዳቸው የሚችላቸውን ተግባራት እያከናወን እንገነኛለን። ለዚህ ተገቢ የሆኑትን የፖሊሲ ዝግጅቶች እያበጀን ነው። እንግዲህ ወደ ስራው ከመግባታችሁ በፊት እዚህ ነው እየሰራችሁ ያላችሁት ማለት ነው። እስ ሀላፊነትና ሙ ሚካኤል መንገሻ እባላለሁ። ሕክምና ነው ስራዬ። ድሪም የሪሶርስ ማዕከል ጸሐፊ ነኝ። ደስ የሚል ቃል የተጠቀማችሁት የወል ቤት፣ የወል ቤት ለምን አላችሁት? የጋራ ስለሆነ፣ ስሜ ዘርፌ ይባላል። የድሪም አባል ነኝ። የወል የሚለው ቃሉ እራሱ እንግዲህ ያው የጋራ የማለት አማርኛው ና የወል ሲል ወጣቶችን፣ የባህልን፣ የአረጋውያንን ሁሉም ተሰብስቦ በጋራ የሚያድግበት የሚለወጥበት ስለሆነ የወል ቤታችን ነው ብለን ነው የምናስበው። ድሪም እንደዛ ነው የሚያስበው ያው የወል ስለሆነ ሁላችሁንም አለፍ አለፍ እያልኩኝ ልጠይቅ። እንግዲያ ውስጥ ወሰኔ ልሽ ደበላባላለሁ እዚህ የወል ቤት ነው የተገናኘ ነው። የወል ቤት ነው የተገናኘ ነው። የወል ቤት የሰዓቱ ፕሬዚደንት ነኝ። የወል ቤት የሚለውን ነገር የወሰድ ነው ከጸጋዬ ገብረ መድኅን ግጥም ነው። የወል ቤት በወል የሚጀምሩ የኢትዮጵያ ክፍለ ሀገሮች ትርጉም ሲ እንትን ሲያደርግ ወለጋ፣ ወልወል፣ ወላይታ የመሳሰሉት በሙሉ የፍቅር አንድነት የአንድነትን የወልነትን የሚገልጹ ናቸው ብሎ በግጥሙ ላይ ያብራራልና ወሎ ነረሳሹ ወሎ፣ ዋናው የፍቅር አንድነት ነው ይመስለኛል። ወሎ እና ከዛ ነው የወሰድ ነው። እንግዲህ የወል ቤት ልንለይ የቻልንበት ምክንያት እስካሁን ድረስ ኢትዮጵያኖች በተለያዩ ክፍለ ከተሞች የተለያየ ህብረተሰብ ማህበሮችን አደራጅተው ይገኛሉ። የተለያዩ የሰብአዊ መብት እርዳታ ድርጅቶች የሚሰሩ ይሰራሉ። ግን እንደ ሀገር እንደ ኢትዮጵያዊ አንድ አርጎ ሊያስቀምጠን የሚችል ቦታ እስካሁን ድረስ የለም እና ብዙዎቹ የህብረተሰብ ድርጅቶች ብዙ አመቶቻቸው ወደ ሰላሳ አመት የሆናቸው የችካጎ ዲሲ የዲሲ የመሳሰሉት ሰላሳ አመት ሆኗቸዋል። ሰላሳ አመት ሆኗቸው እያለ ግን የህብረተሰቡንም ፍላጎት ማርካት አልቻሉም። መድከማቸው አልቀረም። ስለዚህ ይሄ የሆነው ለምንድን ነው የሚለውን ነገር እንግዲህ ስንወያይ የመጣ ሀሳብ ነው ድሪም ኮንሶርት የሚለው ነገር ና የኢትዮጵያኖች የተለያዩ ድርጅቶች ና የማህበረሰብ ማዕከሎች በጋራ ሆነው ተቀምጠው ሊመክሩ የሚችሉበት የጋራ የሆኑ ስራዎች ሊሰሩ የሚችሉበት ልምዳቸው ሊለዋወጡ የሚችሉበት እና እንደ ሀገር እንድንታወቅ ሊያረገን የሚችል እንደ ኢትዮጵያ ሊያስልሳን የሚችል የሚችለውን ነገር ለመስራት ምናልባት ይሄ ኮንሶርቲየም ጥሩ መሰረት ይሆናል ብለን ስለገመትን የወልቤት አልናቸው። የወልቤቱን ደግሞ ምሰሶ ያስፈልገዋል። ቤት ሁል ጊዜ በምሰሶ ነው የሚቆመው። የቤት ምሶሶ ብዙ ጊዜ ሴቶች ናቸው። ስለዚህ አላቸው እዚህ አዎ። እና ለቤቱ ምሶሶ ስናስብ ደግሞ አረጋውያንን አሰብን። በአሁኑ ሰዓት ወደ ልጅ ልጅ እየሄድን አያት እያየና ያለ ነው በዲያስፖራው። እና እነዚህ የልጅ ልጅ እያዩ ያሉት አረጋውያን ምንም የተዘጋጀላቸው ነገር የለም። ስለዚህ እነሱ ሊሰባሰቡበት፣ ሊቀመጡበት፣ ሊወያዩበት፣ ሊገናኙበት የሚችል የሚችሉትን ማዕከል ማሰብ አንዱ ነገር ነው ብለን አሰብን ና አንዱን ምሰሶ አረጋን ማዕከል አል ነው ጥሩ አድርጋቸዋል። በዝርዝር ወደምትሰሯቸው ስራዎች እንመጣለን። እንዲያው ዞር ዞር እያልኩኝ ሁላችሁንም ላናገር ና እንዴት እንደተገናኛችሁ ልጠይቅ እዚህ ሶፋ ላይ ቁጭ ብላችኋል። እኔ የሚመቸኝ ስቲ ደግሞ ኔ ዋልኩት። በቅድሚያ ስሙ እሺ። በቅድሚያ ያልከው ፋንቱ ባላለው ስሜ በዚህ በድሪም ውስጥ አባል ሆኜ ነው ምሰራው። እንግዲህ ዋናው ትልቁ ሀሳብ ቅድም እንደተባለው በየጊዜው ቁጥራችን እየበረከተ ነው። በተለይ በውጭ አካባቢ ስናየው ሆፍሊ፣ በሀገርም እየበረከተ ነው ቁጥራችን። እንግዲህ እኔ ድሮ ከማቀው ከኢትዮጵያ ስወጣ ከስልሳ እስከ ዘጠና ሚሊዮን ይሄ ትልቅ ነገር ነው እና ይሄ ራሱ አንድ ሪሶርስ ነው ማለት ነው ለሀገር እንደ ሀገር ለኢትዮጵያውያኖች። ስለዚህ ሪሶርስ የሚሆን ነገር ደግሞ በተለይ እዚህ ሀገር ስናየው የኢትዮጵያኖች ቁጥር እንደ ሪሶርስ የምንወስደውና ና ጠቃሚ ሊሆን የሚችለው ይሄን ሪሶርስ በአግባቡ መጠቀም ስንችል ነው። እና ይሄንን ለማድረግ ደግሞ አንድ ይሄ ነገር የሚከወንበት ነገር እንደው መኪና እንደሚሉት ነገር ያስፈልጋልና እንግዲህ የድሪም ትልቁ ሀሳብ ያው መቼም ከስሙም እንደምንረዳው ድሪም ምሕጻረ ቃል ነው በእንግሊዘኛው። ነገር ግን ወደ አማርኛ ስንወስደው ደግሞ ሀሳብ ነው፣ ምኞት ነው፣ ትልቁ ምኞት ይሄንን የጋራ የሆነውን የወል ቤት ቅድም የተለያየ ትርጉም እንደተሰጠው እሱን ለማምጣት ነው። በዛ ስር ደግሞ ሁሉም ኢትዮጵያኖችን ማካተት የሚቻልበት ሰዎች ተሳስበው፣ ተፋቅረው፣ ተነጋግረው የሚሰሩትን ቤት ለማድረግ ነው እና በእንግሊዝኛ ትርጉሙ ኮንሶርቲየም የሚለውን ነው የወል ቤት ብለን ለመተርጎም የሞከር ነው። በጣም መልካም ነው። እርስዎን ማን ልበል? ወርቁ መንገሻ እባላለሁ። እኔም በዚህ በድሪም ውስጥ ከጅምሩ ጀምሮ እየተሳተፍኩኝ ነው ያለሁት። እንዴት ሰሙ? እንዴት ተገናኛችሁ? እንዲው መጀመሪያ ተተዋወቁ ነበር ከዚህ በፊት በስራ ወይ ሰንበት ያብራችሁ ጠጥታችኋለሁ። እሁድ እንደዚህ ነው የተገናኘ ነው። በአንድ ፓብሊክ ኢቨንት ላይ ዶክተር ሚካኤል ነው መጀመሪያ ያገኘኝ እና ሀሳቡን የገለጸልኝ እሱ ነው። ሀሳቡን በጣም ወድጀው ነበር። ና ከመጀመሪያው ስብሰባ ጊዜ ጀምሮ መሳተፍ ጀመርኩኝ። ቤተሰብ አለሁት እዚህ አዎ ቤተሰብ አለኝ። እስኪ ግለጹልኝ ምን ያህል ልጆች? ሶስት ልጆች አሉኝ። ከዚህ አካባቢ ከሀያ ዓመት በላይ ኖር ያለውኝ። ለምን አስፈላጊ መስሎ ተሰማዎት? እንግዲህ ይህንን በማህበረሰብ ጉባኤ ወይ ስብሰባ ላይ ከሰሙ በኋላ አይ እዚህማ፣ እኔ መገብቼ ብሳተፍ ባገለግል መልካም ነው። ለእኔም ለልጆችም፣ ለቤተሰብም ለማህበረሰብም ያገለግላል። እንዲሉ ያደረጉት ምንድን ነው? ትክክል ነው። ከዚ አንጻር ነው የተመለከትኩት። ምክንያቱም ከዚህ ፊት እንደተገለጸው አዛውንቶች እየተፈጠሩ ነው የዋለ እያደረ ሲሄድ፣ እንግዲህ ሁላችንም እድሜያችን ሲገፋ ወደዛ መሄዳችን አይቀርም። ሌላው ደግሞ ወጣቶች ወጣቶች በትክክለኛው መንገድ ማደግ እንዲችሉ ሁኔታዎችን ማመቻቸት ይኖርብናል ሁሉ ከሚል ሀሳብ ነው ክልብን። ለነገሩ ይህም ዝግጅት የወጣት ነው እና እንዴት ከወጣቶች ጋር ልትሰሩ እንዳሰባችሁ ዶክተር ሚካኤል ከእርሶ ጋር ልነጋገር። በወጣቶች ዙሪያ ምን አይነት ስራ ነው የምትሰሩት? ወጣቶች ስንል እዚህ አካባቢ እንግዲህ ከእድሜያቸው ከአስራዎቹ ጀምሮ እስከ መጀመሪያ ሰላሳዎቹ አካባቢ ያሉ ሰዎች ስለሆኑ እነዚህ ወጣቶች በአሁኑ ሰዓት በትምህርት ቤትና ትምህርት ቤት ከትምህርት ቤት ውጭ ባሉ ቦታዎች ላይ ነው የሚገኙት። በትምህርት ቤት ውስጥ ያሉትም ወጣቶች ቢሆኑ ከሌላው በአሜሪካ ከሚገኘው ወጣት ህብረተሰቡ ጋር ተቀላቅለው የሚኖሩ ስለሆነ የሚሄዱበት አካባቢ ሁሉ የሚገጥማቸውን ችግሮች የአዲስ ባህል ጋር ያለውን ግጭት እንዲለማመዱ የሚያስችል ፕሮጀክት ዝግጅቶች አለን። በዚህ አጋጣሚ በመላው አሜሪካ በርካታ ቦታዎች ላይ በኮሌጅ ደረጃ በተለይ የኢትዮጵያን ስቱደንት አሶሲሽኖች አሉ። እነዚህ ጠቃሚ ሪሶርሶች ናቸው። ባህላቸውን በውጭ ሀገር ለሌላው ህብረተሰብ በማስተማር በማስተዋወቅ እንዲሁም ደግሞ ስለ ባህላቸው የሚኖራቸውን ግምት ቫሉያቸውን በማሳደግ ደረጃ አይነተኛ ስራ እየሰሩ ያሉ ወጣቶች አሉ። እነዚህ የወጣት ማህበሮች በየስድስት ወሩ አዳዲስ አመራሮችን እየፈጠሩ አዳዲስ ወጣቶች እዛ ውስጥ ይሳተፋሉ። ከዚህ በተጨማሪ ደግሞ ከትምህርት ቤት ውጭ ያሉ ወጣቶች ስራም ይሁን በተሰማሩበት ቦታ ላይ አነስተኛ የሆኑ አጫጭር የስልጠናዎች የላይፍ ስኪል ትሬኒንጎች ራስን የመጠበቅ ማይሆኑ ቦታዎች ላይ እንዳይውሉ የሚያስፈልጉ ዝግጅቶችን ሁሉ ለማድረግ ይሄ ድርጅት ከሌሎች ድርጅቶች ጋር ትብብር በማድረግ ሰፊ ፕሮግራሞች እያዘጋጀ እንገኛለን። ሌሎች ድርጅቶች ሲሉ እንግዲህ እዚህ ዋሽንግተን ዲሲ አካባቢ በርካታ የኢትዮጵያ ማህበረሰብን የሚያገለግሉ ድርጅቶች አሉ። ከእነሱ ጋር በምን አይነት አምዶች ነው ልትሰሩ ያሰባችሁት? በወጣቶች ላይ ያተኮሩ ፕሮግራሞችን የሚያራምዱ የተለያዩ ድርጅቶች አሉ። ሆኖም ቅድም እንደተነገረው የእኛ ድርጅት አደረጃጀቱ ኮንሶርቲየም የሚያሰኘው በተለይ እነዚህን የተበታተኑ አነስተኛ ዝግጅቶች ወደ አንድ በማምጣት ኃይል እንዲኖራቸው ማስቻል ነው። ካፓሲቲያቸውን የማሳደግ ጉዳይ ነው። ከዚህ ውጭ ደግሞ ምናልባት በግንባር ቀደም የሚጠቀሰው የወጣት ድርጅት የያንግ ኢትዮጵያን ፕሮፌሽናልስ ዬፕ የሚባለው ድርጅት ይሆናል። እነዚህ ይሄ ድርጅት በተለይ ፕሮፌሽናል የሆኑ ወጣቶችን በማስተባበሩ ረገድ ግንባር ቀደም ሚና እየተጫወተ ነው። በኮሌጅ አካባቢ ያሉት እንደዚሁ የኢትዮጵያን ስቱደንት አሶሲሽን አመራርና ተግባሮችን ያካሂዳሉ። ሆኖም ከትምህርት ቤት ውጭ ያሉት ወጣቶች እንደዚህ አይነት አደረጃጀት እስካሁን የላቸው። ምናልባት ይህን ክፍተት እንሞላለን የሚል ተስፋ አለን። እንዴት ነው የምታደርጉት? ይህንን የፖችን ከዚህ በፊት በዚህ ዝግጅት ላይ አምጥተናቸዋል። የሚሰሩትንም ስራ ተመልክተናል። ከእነሱ ጋር ተነጋግራችሁ ከሆነ በምን አምድ ከእነሱ ጋር ትሰራላችሁ? ከሌሎችም የኢትዮጵያ ማህበረሰብ አገልጋይ ድርጅቶች ጋር እንዴት ልትሰሩ አስባችሁ? አንድ በተግባር ማለት ነው። እስካሁን ያለው ጠቅላላ የማህበረሰባዊ ጉባኤን ማካሄድ ነበር። ለአንድ አመት ስናካሄድ የነበረው በየወሩ ማህበረሰቡን በተለይ በዚህ ዲሲ ሜትሮ አካባቢ አሰባስበን ሀሳቦችን ነበር ስናስተባብር የነበረው። ድርጅቶችንም በዛው መልክ የተለያየ የሀሳብ ልውውጥ አድርገናል። ምናልባት ባለፈው ጁላይ ላይ ከመላው አሜሪካና ካናዳን ጨምሮ የማህበረሰብ ድርጅት ተወካዮች ተገኝተው ወደፊት በምን መልክ የትብብር መድረክ እንደምናበጅ ስንወያይ ነበር። ይሄ ሂደት የሚቀጥል ሆኖ እያንዳንዱን ቅድም እንደተባለው የፕሞና ሌሎቹን በዚህ አካባቢ ያሉ በርካታ ድርጅቶች አብረን ልንሰራ የምንችልባቸውን ቦታዎች የመለየት በዛ ላይ ደግሞ ቁርጥ ያለ ስምምነት መፍጠር የሂደት ጉዳይ ስለሆነ፣ በአንድ ጊዜ ተገቢ ቦታ ላይ እንገኛለን የሚል ግምት የለኝም። ሆነ ሆኖ በየጊዜው ግንዛቤውና ተሳታፊነታችን እየጨመረ ነው። በአንዱ በአንዱ ዝግጅት ላይ የሚኖረውን ቦታ እያጎላ መጥቷል። ለምሳሌ ባለፉት በሜሪላንድ የኢትዮጵያን ኮሚኒቲ አመታዊ በዓል ላይ የኢትዮጵያ ቀን ላይ ተገኝተን የድጋፍ ገዛዎችን ስናደርግ ነበር። ይሄ በሁሉም ኮሚኒቲዎች ዙሪያ ይካሄዳል የሚል ግምት አለን። በየስቴቱ ባሉት ማለት ነው። በዚህ በያዝነው አመት በካናዳ ላይ አመታዊ በዓል ይከበራል። እዛም ላይ ተገኝተን ስለዚህ አጠቃላይ ነው። እዚህ ዋሽንግተን ዲሲና አካባቢዋ ሳይሆን በሰሜን አሜሪካ የሚገኙ ኢትዮጵያውያንን የሚያሳትፍ ይሆናል ማለት ነው። አው በጣም ጥሩ እስኪ ወደዚህ ልለፍና እንደገና ብሩክ ብሩክ ገብረ ኪዳን እባላለሁ። በሙያዬ መሀንዲስ ነኝ። ይሄ ስብስብ ደግሞ እስፔሻሊ ዲሲ ገቨርንመንት ውስጥ ስለማገለግል ብዙ ወጣት የኮሚኒቲያችን አባል የሆኑ ብረ ብሔረሰቦች ላሉ እንደ ብሪጅም ነው ማገለግለው እነህ እነኛ ባለሙያዎች ይህንን ስብስብ እንዴት እንደሚያግዙ ኔትወርኩ እንዲሰፋ ና እንዲተዋወቁ በማድረግ በድርጅት ግንባታ ነው በአብዛኛው የኔ ኃላፊነት። ስለዚህ ሁሉም በየሙያው ነው ማለት ነው። የሙያ ነገር ከተነሳ እዚህ መከላከያ ሚኒስትር ስላሉ ብርሃኑ በላይ ነባር ያለው እዚህ ቆይቻለሁ እና የኮሚኒቲው ችግር የራሱ አዳራሽ ባለመኖሩ ተለያየ ቦታ ነው ለሰርግም ሆነም ለስብሰባ ሆነም ለም ና ይሄን ያህል ኢትዮጵያ የሚኖርበት ሀገር ላይ አንድ የጋራ ነገር የለንም። እዚህ አሜሪካ ውስጥ ሶስት ስቴት ብቻ ነው የራሳቸው አዳራሽ አላቸው። ፊላዴልፊያ አላቸው፣ ሲያትል ዋሽንግተን እና ቺካጎ ነው። ይሄ እኔ አምኜ የገባሁበት ይሄን ችግር ስለምረዳ ሁልጊዜ ፖለቲካ፣ ስብሰባ፣ ሰርግ ሲሆን ምን ሲሆን የተለያየ ቦታ እየሄዱ ነው የራሳቸው ነገር ስለሌላቸው ኢትዮጵያኖቹ። ሰው ይሄን ለማቋቋም አምኜበት እዚህ እሳተፋለሁ። እና ይሄ ሁላችን ነው፣ እናንተም ጭምርት በዚህ ጉዳይ ላይ ነዋሪ ስለሆናችሁ በዚህ ጉዳይ ላይ የጋራ ነገር መሆን አለበት ብያምናለሁ። እንግዲህ እዚህ ላይ እንደሚታየው የህብረተሰብ ማዕከል ግንባታ የሚል እንትናለን አንዱ ዝግጅታችን እሱ ነው። ያንደ ብዙ የወጣት መሆነ አዛውንት በቦታው ተገኝተው ሀሳባቸውና ቀርቤታ እንዲፈጽሙ የሚያስችል ስለሆነ ይህንን ግንባታ ለማካሄድ እያሌ ገንዘብ ይጠይቃል። በዚህም ምክንያት የማህበራዊ የትብብር ፈንድ የሚባለውን አይነት የማቋቋም እንቅስቃሴ ጀምረናል። በተለይ ምን ያህል ገንዘብ ያስፈልጋቸዋል? ለምሳሌ ይህንን ሜሪላንድ የመጀመሪያውን ለመገንባት ምን ያህል ገንዘብ ያስፈልጋቸዋል? ኤግዛክት ቁጥሩን አሁን እርግጠኛ ባልሆንም ምህንድስና ጥያቄ ለመጣው ራፍ ኤስቲሜቱ እንግዲህ እንደዚህ አይነት ነገር አክቹዋል ሳይቱ ሲታወቅ የኢኤ አናሊሲስ የኢንጂነሪንግ የኢንቫይሮንመንት ኢምፓክት እነኚህ እነ ነገሮች ተጠንተው ሳይቱ ታውቆ ወደ አክቹዋል ቁጥር መሄድ ይቻላል። ግን ራፍ ኤስቲሜቱ ት ሚሊየን ኮስት ሊያደርግ ይችላል የሚል ራፍ ግምት አለ። ስለዚህ ከ0ር እስከ አለዚ1 ሚሊን ሊያስወጣ የሚችል ነው ማለት ነው ስራው። ህብረተሰባችን የድሪም ኮንሰርት የምን የወል ቤት አንባችንን እንዲደግፍ እንዲጠይቅ አበረታታለሁ በዚህ አጋጣሚ በጣም ነው ማመሰግነ

በደረሱ መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገብ በእውነተኛ ስሜት ሰው በሰው ባይገባ ባያጋጨለገ ሁሉም ቀና ቢያስብ ሁሉም ቢተባበር ማን ረማ ይደርስ ነበር uuu y bit bitp ytiበ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። የመስታወት ዝግጅት ይቀጥላል። ወደ ሌላው ፕሮግራማችን ስንዘልቅ ድርጅቱ የኢትዮጵያ ማየትና መስማት የተሳናቸው ሰዎች ብሔራዊ ማህበር ይባላል። ቆንጂት በቴሌፎን ከአዲስ አበባ ያነጋገረቻት መስራቿ ወይዘሪት ሮማን መስፍንም በልጅነቷ ለዚህ ጉዳት የተጋለጠች ናት። በእሷ ላይ ከደረሱባት ችግሮች በመነሳት ሌሎች የዚህ አካል ጉዳት ተጠቂ የሆኑ ለመርዳት ከተነሳች ዘጠኝ አመታት ሆኗታል። ታሪኳን ከቆንጅትና ከውይይቱ እንስማ። ማየትና መስማት የተሳመኝ ከውልደት በኋላ የአራት አመት ተኩል እድሜ ሳለው ነው። አይኔ ከመጥፋት በፊት ከናማ ተማሪዎች ጋር ተቀላቅዬ ትምህርት ጀምሬ ነበር እና በአጋጣሚ ከትምህርት ቤት ስወጣ በአደጋ ነው የማየትም የመስማቱም ጉዳት የገጠመኝ በመውደቅ ነው። ከፍተኛ አወዳደር ስለገጠመኝ ሁለቱም ጉዳት ሊያጋጥመኝ ይችላል። ወድቀሽቀሽ ሁለቱም አይኖች። በመጀመሪያ በአንዱ ዓይኔ ላይ ነው ጉዳት ያጋጠመኝ እና ቤተሰቦቼ ብዙ ወደ ሕክምና ባሪያዎች ወስደው ነበር። ነገር ግን ሕክምና የተሳካ ነገር አልነበረም። አንደኛው የተጎዳ ዓይኔ እንዲወጣ ሐኪሞችን አማክሮ ነበር ወላጅ አባቴ። ነገር ግን ሕፃን ስለሆነች ማደንዘዣ አ ስለዚህ መቆየት አለበት። ወደ አስራ ሁለት አመት ሲሆነ ስንወጣ ነበር የተባለው። ነገር ግን ብዙም ሳይቆይ ግራም ዓይኔ ደግሞ ሊጠፋ ቻለ እና በልጅነት ነው እነዚህ ሁሉ ጉዳቶች ያጋጠሙኝ። የጆሮሽም እክል የተፈጠረው ከመውደቁ በተያያዘ ነው አሉ አዎ፣ በሐኪሞች በሐኪሞቹ ተረጋገጠው ከዚያ በተያያዘ የሚል ነው። ከሐኪሞች የደረ- መረጃ የት ነው ሕክምና የተሞከረልሽ? ሕክምናው የተለያዩ የአዲስ አበባ ክሊኒኮችና ሆስፒታሎች እንዲሁም ደግሞ መር አካባቢም ስፔሻሊስት ሐኪም አለ በሚል ወደ ዛም ተወስጄ ብዙ ሙከራ ተደርገውልኛል ነገር ግን ምንም እየተሳካ ነገር ስላልሆነ ወላጆቼ ወደ ዓይነ ስውራን ትምህርት ቤት እንዲገባ እና በትምህርት እድል እንዳገኝ ትልቅ መንገድ ከስተውልኛል። እና በትምህርትሽ ምን ያህል ለመዝለቅ ቻልሽ? ትምህርቴን በሰበታ አመራዊያን ትምህርት ቤት አንደኛ ደረጃ ስከታተል ተደራራሪ አካል ጉዳት የነበረብኝ በትምህርት ቤት ውስጥ እኔ ብቻ ስለነበርኩኝ የመግዜቶችና የመምህራን እንክብካሬና ድጋፍ እጅግ በጣም ከምጠብቀው በላይ ነበር። ነገር ግን የመስማትና የማየት ጉዳቴ እንዲሰማኝ ያደረገኝ በጣም እንዳውቅ ያደረገኝ ጁኒየር ና ሀይ ስኩል ከአይነማ ተማሪዎች ጋር ተቀላቅለን ስንማር ሰባ ሰማንያ ተማሪ ነው በአንድ ክላስ ውስጥ በዚያን ጊዜ አይደለም። ስለ ማየትና መስማት መሳን ይቅርና ስለ አንድ አካል ጉዳትም ብዙ ትኩረት አይሰጥም ነበር። እጅግ በጣም ብስጩ ነበርኩኝ። ቦርዲንግ ስኩል የነበረ እና ከወጣ በኋላ የነበረው ልዩነቱ እጅግ በጣም ከባድ ነበር። በጣም በጣም በአስቸጋሪ ሁኔታ ነበረ። ትምህርትን በራሴ በማንበብ ጓደኞችን በመጠየቅ መጽሐፍቶችን፣ ኖቶችን በመያዝ በዚህ በዚህ እስከ ሶልተኛ ለመማር ችያለሁ። አሁን ምንድን ነው እየሰራሽ ያለሽው? ምን አገልግሎት ነው የምትሰጡት? እንዳንቺ ማየትና መስማት ለተሳናቸው ዜጎች ማህበሩ ከተቋቋመ ወደ ዘጠኝ አመት እያስቆጠረ ነው። ማየትና መስማት የሳናቸውን ለማግኘት እጅግ በጣም አስቸጋሪና ፈታኝ ነበር። ከማህበረሰቡ እጅግ በጣም ተገልለው ተነጥለው፣ በቤተሰብ ተደብቀው ይኖሩ የነበሩትን ማየትና መስማት የሳናቸውን ዜጎች ህፃን፣ ወጣት፣ አረጋዊ ሳይል ማህበሩ በተለያየ መረጃዎችን በማሰባሰብ በሆስፒታሎች መስማት የተሳናቸው ትምህርት ቤት፣ ማየት የተሳናቸው ትምህርት ቤት እንዲሁም ቤት ለቤት አሰሳ በማድረግ ለማውጣት ተችሏል። እና እየሰራን ያለነው በተለይ የህጻናት አናናር እጅግ በጣም ከባድና አስቸጋሪ ነበር። ካለባቸው ተደራራቢ ማየት ለመስማት ጉዳትን በላይ በየቤታቸው ታስረው የእንቅስቃሴ ችግር የነበረባቸው አእምራቸው የተዳከመ ስለምንም ነገር የማያውቁ በአጠቃላይ ዳቦ የሚሉበት ቀን የሌላቸው ነበሩ። እነዚህ ቤተሰቡ ቤተሰቦቻቸው በድህነት የሚኖሩ ልጆች በአገልግሎታቸውም ተጨማሪ ከባድ እና ምቹ ያልሆነ ሁኔታ ውስጥ የነበሩ ነበር እና እነዚህን ህጻናት ማያ ወይም ማቆያ ከፍተን ልጆቹ ካለባቸው ድርብ ድርብ ችግሮች እንዲላቀቁ የእንቅስቃሴ የአንዳንድ ነገሮችን የማወቅ ኢንቫይሮንመንትን እንዲለዩ የኮሚኒኬሽን፣ የአመጋገብ፣ የመጸዳጃ የመሳሰሉትን ነገሮች እንዲለዩ አስተማሪዎችን ቀጥረን ስልጠናውን ጀመርን። እነዚህ አሰልጣኞች ሰውጪ ኒዘርላንድ ሴንታሊስት ኢንተርናሽናል ባለሙያዎችም በማስመጣት ከነሱ የተለያዩ ሙያዊ ጠናዎችን ለነዚህ ማስታንቶች ተሰጥቶ ማስተማሪያ ማቴሪያሎችንም ድጋፍ አድርገውልናል። ለማህበሩ እና አንዱ ነው። ሁለተኛው ወጣቶችና ጎልማሶችን ሙያዊ ስልጠናዎችን በመስጠት አገልግሎት እየሰጠ ነው። በጣም ብዙ ድጋፍ ይፈልጋል። ከፍተኛ ያቅም ውስንነት አለበት። የት ነው ቦታው? ይህንን አገልግሎት የምትሰጡበት ማህበሩ የሚሰራበት ጽህፈት ቤት አንድም የአቅም ስንነት ያጋጠመው የግለሰብ የቤት ኪራይ ውስጥ ነው የምንሰራው። ከፍተኛ የቤት ኪራይ ነው የምንከፍለው። ይህንን ራሱ በቋሚነት በጀቱን የሚሸፍንልንም ባለማግኘታችን ተጨናንቀን የምንሰራበት ሁኔታ። ሌሎች እንደዚሁ በአገር አቀፍ ደረጃ የሚሰሩ ጠንከር ያሉ ማህበራት እንዳሉ እናውቃለን። ቃለ መጠይቅ የምናደርግላቸው ይህን እንደዚህ አይነት ማህበራት ያቋቋሙ አሉ። ወደዚህ ሀገር መጥተው ያነጋገርናቸው አሉ። አብራችሁ የምትሰሩበት ሁኔታ አለ። ከእነሱ ጋር ትሰሪያለሽ? እንሰራለን። ለምሳሌ የኢትዮጵያ አካል ብዛተኞች ብሔራዊ ማህበራት ፌዴሬሽን የሚባል አለ። ይህ ፌዴሬሽን ስድስት ብሔራዊ ማህበራትን በጥምረት ይዞ የሚንቀሳቀስ ነው። አንደኛ ልምድ ልውውጥ ስራ ላይ ነው። ሁለተኛ የማህበራትን አጨማ አጠናቀር ተብሎ ለኩለ ፌዴሬሽን አባልነት የገባ ነው እና ብዙ ይቀርርባለን። ልምድ ልውውጥን፣ የተለያዩ ስብሰባዎችም በመንግስትም በማህበራትም ስብሰባዎች ስብሰባ እንገናኛለን። በዚህ በቤት ኪራይ አካባቢ፣ በስልጠናዎች አካባቢ፣ በወጪ አካባቢ ያለውን አሁን በመንግስት አካል በቤቶች ኤጀንሲ ጥያቄውን ጠይቀን ምላሽ እየጠበቅን ነው። ቤት ለማግኘት ምንድን ነው ዶሞሮች and the calendar and የስራ ማስኬጃ የግንዛቤ ማስጨበጣ ስራዎችን በትሬሾልድ በምንደገፈው ድጋፍ እየሰራ እንዳለ ነው። የቤት ኪራይን በተመለከተ ግን ቋሚ በጀት አለማግኘታችን ትልቅ ቤት የያዝነው ቤት ሁለት ሶስት ክራ እንደምንከራበት ገልጫለኝ። አንደኛ የማህበር ጽህፈት ቤት ነው። የክልሎችንም ስራ እያካሄደ ነው። የክልል ስራን አባላትን በማሰባሰብ ነው። ቅርንጫፎችን እስካሁን ድረስ በአንድ ክልል ብቻ ነው ቅርንቃሴ ሳያሰፈት ነው። ይህምንም የገለጸ ላይ ገለጽ ብቻ ቀን ማለት ነው። በአንድ ጆነር ነው የምንደገፈው። ትናንሽ ድጋፎችን ስናገኝ ደግሞ የተለያዩ ስራዎችንም እንሸፍናለን። በጣም ጥሩ። በክልል የጀመራችሁት የት አካባቢ ነው? ወይዘሪት ሮማን አማራ ክልል ጎንደር ላይ ነው። እሺ። ለምሳሌ ዲመታዩ ጎንደር ላይም አንድ ተመሳሳይ የተጀመሩ ስራዎች አሉ። ምንድነው? ሁታን ጀነሬሽን ገቢ ማስገኛ ወጣቶችና ጎልባቶች ቴስትላንድ ወይም ማጥረብት ዋሳ ናቸው እና እንዲሁም የህጻናት ቤተሰቦችን በገቢ ማስገኛ ስራዎች ላይ እራሳቸውን እንዲችሉ ስራዎችን እየሰራን ነው እና አማራ ክልል ላይ በምጠንከራ ስራ እየተሰራ ነው። በአብዛኛው ጅማሬው በፌዴሬሽን በኩል የተገኘ ፕሮጀክት ነው ሴሴቲቪ የሚባል ድጋፍ እንዲሰጠው እና ሁለት አመት ነው ከመቸፈረ ጀምሮ ነው እና ጎንደር ሰሜን ጎንደር ዞን ላይ እና ደባርቅ ላይ ነው ይሄ ስራ እየተሰራ አስራ ስምንት አባላት ነበሩ በጎንደር ዛሬ ግን ከሀምሳ በላይ ሆነዋል። እና አንዱም አይደንቲፊኬሽን ነው። ሁለተኛም ደግሞ ከላይ ገለጽኩት ስራዎች ናቸው። እንዲሁም ትምህርታቸውን ደግሞ ላልጀመሩ እንዲሁም በከፊል መስማት የሚችሉትንም ማስነ መስማሳናቸውንም የትምህርት ድጋፎችንም እዚህ አካባቢ አሉትም እንዲሁም አማራ ክልልም እነዚህም ሰርቪስ እየሰጠን ያለ ነው። አንቺም ማየት የተሳነሽ በከፊልም የመስማት ችግር ያለብሽ እንደመሆንሽ ራሱን የቻለ ይሄ የአካል ጉዳቱ ራሱን የቻለ ፈተና ያለው ነገር ነው። በግልሽ ማለቴ ነው። የሚያጠነክርሽ ይህንን ነገር መስራት አለብኝ፣ እንደ ኔ የኔን መሰሎች ማገዝ አለብኝ ብሎ የሚያጠነክርሽ ምንድን ነው? ለጥንካሬሽ ምንጩ? ጥያቄ ነው ለእኔ። ይሄ በጣም በመጀመሪያ ቅድም እንደገለጽኩልሽ ትምህርት ላይ ያለውን ብዙ ሰዎች ገድማኛል። እንዲያውም እኔ ብቻ ማየትና መስማት የቻልም ከንበለምስል ነበር አይደለም፣ በኢትዮጵያ በዓለም ላያቸው እና ይህን ስራ ስጀምረው ግን በመጀመሪያ ይህን ስራ እንድጀምረው አንድ ስብሰባ ኢንቨስት አድርገኝ ነበር ናይሮቢ ላይ ወርልድ ፌዴሬሽን ኦፍ ዘ ዴፍ ላይ ያደርግ በነበረ እንቅስቃሴ በአፍሪካ መስማት የተሳናቸው ፌዴሬሽን ለማቋቋም ወደ አፍሪካ መጥተው ጥሪ ባደረጉ ጊዜ ለምን የጥሪ ደርስም ናይሮቢ ሄመንቴለ ኮንፍረንስ ላይ ተገኝቼ ነበረ እና የሌሎችን ተሞክሮ በማየት እንዲሁም ደግሞ ከኔ በባሰ ያሉትንም በመመልከት እኔ ከዛ በፊት ራሴ ብ ይመስለኝ ነበር መስማት የተሳናቸው ነው። ነገር ግን ሌሎችን ሳይ በሀገር ያሉትም መውጣት እንዳለባቸው አሶሲሽንንም እንድናቋቁም ወርልድ ፌዴሬሽን ኦፍ ዴፍ ብላይንድም ግፊት አድርጎልን ነበር። በዚህም የተረሳ እዚህ መጥቼ ሌሎች ወገኖች እንዲወጡ ማየትና መስማት ስሳናቸው በየቤት በየጓዳ በየበርቷቸው የነበሩትን ለቤተሰቦቻቸው፣ ለማህበረሰቡ ግንዛቤ እያስጨበጥን እነዚህም ሰዎች እንዲወጡ የበለጠ እንዲሰራ ትልቅ ጥንካሬ እየሰጠም በጣም አድርጌ አመሰግናለሁኝ፣ ወይዘሪት ሮማን መስፍን ስለጊዜሽ። እኔ ደግሞ ምን ልጨምር የምፈልገው ነገር አለኝ እድሉ የሚሰጠኝ ከሆነ፣ እሺ፣ ኢትዮጵያውያንም ሆነ ከውጭ ሀገር ዜጎች ለምሳሌ መሳሪያዎች፣ እንዲሁም ደግሞ የተለያዩ መሳሪያዎች ለምሳሌ አይነ ስብራን ጃስ ተጭነው ኮምፒውተር ይጠቀማሉ። ለቤት ፕላን ወይም ለማዝናኑት ማስተዋነን ሰው ደግሞ የተዘጋጀ ፕሬል ዲስፕሌይ የሚባል ኮምፒውተሮች አሉ። በየስብሰባው ካደጉ ሀገሮች የሚጠቀሙበት ለኮሚኒኬሽንም ለስራም እና ይህንን የምናገኝባቸው የምንታገዝበት መንገድ እንዲሁም ደግሞ ማህበሩ አዲስ እንደመሆኑ መጠንም ድጋፍ ሊሰጥን የሚችሉ የፋይናንስም ሆነ የማቴሪያል ስደጋ የምናገኝበት መንገድ ቢፈጠርልን። እሺ መልካም ምላሽ አድማጮች እንደምታገኙ ተስፋ አድርጋለሁኝ። ወይዘሪት ሮማ በጣም አድርጌ አመሰግንሻለሁ። የመጨረሻው ለምን ደምስ ገብተዋል? ነገር ልታመጣ ነው እኮ። የመጨረሻው የመስታወት ዝግጅት ላይ ደርሰናል። ካሜሩን ውስጥ የሆነ ነገር ነው የምናጫወታችሁ። ነገሩ እንደዚህ ነው። ካሜሩን ውስጥ እጅግ ተወዳጅና ታዋቂ የሆነ ቅድም ነበር ያልከው የራፕ ዘራፍ ባይ ሙዚቀኛ አለ። ፍራንኮ ይሉታል። ታዲያ ታዋቂ ቢሆን ማን ይፈራዋል? የእሱን ሞቅ ያለ የዳንስ ሙዚቃ ጨምሮ የመንግስት ባለስልጣናት የተወሰኑ ዘፈኖች በሬዲዮም ሆነ በቴሌቪዥን እንዳይቀርቡ ከለከሉ። በግላቸው እየሰሙት ነው የለ፣ ጨርሶ እንዳይሰማ ነው የሚሉት። ለምን ብሎ መጠየቅ የግድ ይላል። እኔ በበኩሌ ለምን ብዬ ጠይቄ ባገኘሁት መልስ ደግ አረጓቸው ነው ያልኩት። ማን የካሜሩን ባለስልጣናት ምንድን ነው ይሄ? ማለት እኮ እንግዲህ አስቢው ያዝጇን ዝጋደጇን የሚለውንም ዘፈን ልንከለክል ነው። ሞኪ ኤድዊን ኪንዲ ዜጋ ከላከው ዘገባ ትሰሙታላችሁ። ደግ አረጓቸው ለማለቴ ግን ያስቀየምኳችሁ ካላችሁ አንድም እኔን አስቀይመሽኛለሁ፣ ዘፈኑን በጣም ነው ምወደው፣ አንድም ወጣት አለመሆኔን የሁለት ሴቶች ልጆች እናት መሆኔን ታሳቢ አድርጋችሁ ይቅርታ አድርጉልኝ። ዘገባውን ነው ወገቧን ያዝ የካሜሩናዊው የራፕ ሙዚቃ አርቲስት ራፕ ሙዚቃ ምን ነበር ያል ነው ልታስደግሚ ነው ያልከው? ልብ ዘራፍ ባይ ዘራፍ ዘራፍ ነው እኮ አይነቱ የዛ ሙዚቃ ስልት። አርቲስት የፍራንኮ ቪዲዮ በዩቱብ ከሁለት ሚሊዮን በላይ ጊዜ ታይቷል። የዘፈኑ መጠሪያ ኮሌ ላፐቲት ይባላል። ምን ማለት ቢሆን ጥሩ ነው? ልጅቷን ጠጋ አድርገህ ይዛት፣ ጠበቅ አድርገህ ያዛት፣ እንደ አሁን እንደዚህ ይባላል። ፍራንኮ ወንዶቹን፣ ሴቶቻችሁን እንቅ አድርጋችሁ ይዛችሁ ደንሱ እያለ ነው ራፑን የሚያወርደው። ታዲያ ጆሴፍ ታንጓ ፎቬ የሚባሉ የምዕራብ ካሜሩን ሚቲ የምትባል ወረዳ አስተዳደር ከፍተኛ ባለስልጣን፣ ይህ ዘፈን በአደባባይ ብልግና የሚያስተምር ነው። ሁለተኛ በሬዲዮ እና በቴሌቪዥን ሲተላለፍ እንዳልሰማ፣ ሲዲዮም ዲቪዲዮም እንዳይሸጥ ሲሉ ከለከሉ። ዘፈኑ ውስጥ ያለው መጥፎ ነገር የወጣቶችን ባህሪ የሚለውጠው መልእክት ነው። ዘፈኑ ሲጫወት የዳንሱ አይነት ይቀየርና ሌላ ነገር ይሆናል። ያ ደግሞ ያልተፈለገ እርግዝናን ያስከትላል። አሁን እኛ አንድ ሰው ጥሩ ዘፈን ግብርና ግቡ እረሱ የሚል ዘፈን ቢዘፈን እንከለክላለን። ይሄ ዘፈን ጥሩ ምግባር የሚያከብር አይደለም። ልጆቻችን ኃላፊነት ሊሰማቸው ይገባል። ወላጆቻቸውም እንዲሁ፣ ዘፈኖቹን የሚደርሱትም እንዲሁ። ከባህላችን ጋር የማይስማማ ዘፈን ወዲያ መወገድ ነው ያለበት። ከሙዚቀኛው ከፍራንኮ ማኔጀሮች አንዱ የሆነው ኢታንጋ ፓርፌ በበኩሉ ሙዚቃ በሀገሪቱ ያለውን እውነታ ማንጸባረቅ እኮ ነው ያለበት። ምንድን ነው የሚሉን? በማለት ይቃወማል። ዝም ብለው እኮ ነው የሚጯጫሁት። ራሳቸውን በራሳቸው የሥነ ምግባር አለቃ አድርገው ሲያበቁ የካሜሩንን ችግሮች በአንድ ሙዚቃ ላይ ሊያላክኩ እየሞከሩ ነው። ወጣቱ የሀገሩን ባህልና ሴትቶ አሴትቶ የምዕራባውያን ባህል እየተከተለ ነው። ሽማግሌም እንኳ አያከብሩም። እሱ ቀርቶ ታዲያ ብልግናን የሚያስተምር ከጥሩ ምግባር ውጪ የሚያደርግ ሙዚቃ ነው ተብሎ የሚወነጀለው የራፐሩ የፍራንኮ ሙዚቃ ብቻ አይደለም። አንጋፋ ድምፃዊ ላፒሮ ደምባጋ የተባለ የካሜሩንን መንግስት በመንቀፉ ዘፈኑ ከመንግስት መገናኛ ብዙሀን ድርሽ እንዳይል ታግዶበት አሜሪካን ሀገር በስደት ሲኖር ቆይቶ ባለፈው አመት አርፏል። ፐቲት ፔይስ፣ ኬቴኖ፣ ላዲ ፓንስ፣ ቶንቶን፣ ኦምቦጎ ና ጆሴሊ ቦዚዝ የሚባሉ የዘመናዊ ሙዚቃ አርቲስቶች አርቲስቶችና ራፐሮችም ብልግና የተመላበት ሙዚቃ እየደረሳችሁ ነው ተብለው ተወንጅለዋል። የመንግስት ሬዲዮ ና ቴሌቪዥን ሙዚቃዎቻቸውን አያቀርቡም። በግሉ ሚዲያ ግን እንደ ልብ እየተሰሙ ናቸው። ሙዚቀኛ አማ ፒሮት ሙዚቃ ቢከለክሉ የኅብረተሰብ ችግር አይፈታ መስሏቸው እንጂ ይላል። ወላጆች ልጆቻቸው በቴሌቪዥን እንዲህ ያለውን ዘፈን እንዳይመለከቱ መቆጣጠር ነው ያለባቸው የብልግና ፊልሞችን እንዳይመለከቱ እንደሚቆጣጠሩት ማለት ነው። የማህበራዊ ኑሮ ጥናት ፕሮፌሰር የሆኑት ሞኖ ኢንዲዛና አርቲስቶች ከሀገሪቱ የከበረ ባህላዊ እሴት እየራቁ ናቸው በማለት ያማራሉ። ሙዚቃና ሌሎችም የባህል ዘርፎች የሀገርና የህዝብን ውበት፣ ክብር የመሳሰሉትን አዎንታዊ እሴቶች ማንጸባረቅ ሲኖርባቸው ሰው ግን ከባህሉ ጋር ወደሚጋጭ አስተሳሰብ ሸርተት ሲል ይታያል። የካሜሩን መንግስት ይህን ማኅበራዊ ችግር ብሎ የሚገልጸውን ጉዳይ ለመቆጣጠር እርምጃ ሲወስድ ይህ የመጀመሪያ ጊዜው አይደለም። እንደ አውሮፓውያን አቆጣጠር በ2013ም ባለሥልጣናት በየቦታው የተዘዋወሩ አጫጭር ቀሚስ ለብሰው ያገኟቸውን ወጣት ሴቶች የምን ሰውነት ማሳየት ነው እያሉ ለቀም እያደረጉ እስር ቤት ሲወረውሯቸው ነበር። ቆንጅት መቼም ኮላላ ፒቲትን ነግረናቸው ስናበቃ ዘፈኑን ባናሰማቸው ምን ይባላል? እኔ በበኩሌ እንግዲህ ውልሽ መጣ። ኮላላ ፒቲት ወደ እናንተ ቆንጅት እንኳ ስትቃወመው ነበረ፣ ግን የመናገር ነጻነት ነው ይሄም On t'invite à un joker et toi, tu viens pour taper les styles. Je vois toi, hein. Mon ami, il y a quoi Si tu n'avais pas envie d'un joker, Mola, il fallait rester chez toi. Faut pas nous gâter la fête, hein. Faut pas nous prendre la tête, hein. Depuis, depuis, je te vois, on dirait que tu n'as pas l'air dans ton assiette, hein. Papa, si ça ne va pas, tu peux toujours aller te coucher. Parce que ici c'est la fête et tout le monde a l'obligation de bouger. On est là pour s'amuser on est là pour s'enjailler, même la police ne va pas nous arrêter, c'est jusqu'au matin qu'on va travailler. Il y a beaucoup de petites, fais ton choix. Si tu ne sais pas comment faire, un mot là, fais comme moi. Récupère la petite, angoisez la petite, embrouillez la petite. Ne te trompe pas, dans la fête on ne se comporte pas. Chez nous le lait ne se donne pas, la vie appartient à ceux qui ne dorment pas. Amuse-toi mon ami, et surtout arrête de cogiter. La vie est tellement belle, si tu as l'occasion de fêter, faut en profiter. Aujourd'hui, tu vas trouver ta pointure. Choisis ton couloir. Tout n'es pas choix, choisis ta petite. Mange-la avec appétit. Et surtout, montre-lui que tu n'es pas un petit. Ne lui donne pas le lait. Hein, hein. Aujourd'hui, c'est la finale. Mais avant de la coller, attends d'abord mon signal. Récupère la petite. Embrouillez la petite. angoise la petite. Et maintenant, collez la petite. Coller, coller, coller. tu Dépasse même le super glue. le show est activé. Faut pas paniquer. Le budget est appliqué. Il est qualifié. Et ce toi, tu vas kiffer. Aujourd'hui, c'est interdit de se fatiguer. Ça, tu le sais. Alors, ramène des potes. On va. ለዛሬ የተዘጋጀው የመስታወት ዝግጅት ቅንብር በዚሁ ያበቃል አስተያየቶቻችሁን ላኩልን ቆንጅቱን እንደምትለው አደራ አደራ አደራ አደራ አደራ በሰማይ አደራ በምድር ደብዳቤ ማትወዱ መጽሐፍ ማትወዱ ማንበብ የማትወዱ ካላችሁ ደግሞ በስልክ 2022059942 የውስጥ መስመር 14 ላኩልን ምን አደዋወለኝ የምትሉ ደግሞ በኢሜይል ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩት ይደርሳል። በዛ በሰማያዊ ገጽ ደግሞ ፌስቡክ ላይ ተጥዳችሁ ለምትሉ አት ቪኦኤ አማሀሪክ አለንላችሁ ከእናንተው ጋንን። በትዊተርም እንደዚሁ አት ቪኦኤ አማሀሪክ ላይ እንገናለን። በተለይ በዚህ ኮለላ ምንትስ ፕቲት ስለሚባለው ዘፈን አስተያየቶቻችሁን የካሜሩን መንግስት ስለወሰደው እርምጃም እንደዚሁ ላኩልን። ማጠቃለያ ዜና አሰምተን እስከምንሰናበት በዚህ እንደ ኮለላ ፕቲት ባልሆነ ሙዚቃ እየተዝናናችሁ ቆዩ።

انا انا انا انا انا انا انا انا انا انا انا انا انا አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የፈረንሳይ ፖሊስ በትንሹ 129 ሰዎች የተገደሉበትን የፓሪሱን የአሸባሪዎች ጥቃት ማድረሳቸው ከሚጠረጠር ሰዎች የአንደኛውን ፎቶግራፍ ዛሬ ይፋ አድርጓል። አሁንም በመታደድ ላይ ያለው የ26 ዓመቱ ሳልህ አብዱሰላም መሆኑንና የተወለደው ብራሰልስ ውስጥ እንደነበር ፖሊስ አስታውቋል። ግለሰቡ አሁንም የታጠቀና አደገኛ በመሆኑ መረጃ ያለው ለባለሥልጣናት እንዲያስታውቅ ፖሊስ አስጠንቅቋል። አቃቢያነ ሕግ ከሰባቱ አጥፍቶ ጠፊዎች በተጨማሪ ሁለቱን ማንነት ገልጸው የፈረንሳይ ዜግነት ያላቸው የቤልጂግ ነዋሪዎች ናቸው ብለዋል። የፈረንሳይ ፖሊስ በአርቡ ጥቃት እንዳለበት የለየውን አጥፍቶ ጠፊ የኦማር ኢስማኤል ሙስታፊ ቅርብ ቤተሰቦች ዛሬ መርምሯል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አርብ ዕለት በፓሪስ ጥቃት ያደረሱትን አሸባሪዎች በማደል ላይ የምትገኘውን ፈረንሳይ ለመርዳት ቃል ገብተዋል። በአረብኛ ቋንቋ ዳይሽ በመባል የሚታወቀውንና ራሱን እስላማዊ መንግስት ነኝ የሚለውን ነውጠኛ ቡድን ለማውደም ጥረታቸው በእጥፍ እንደሚያድግም ፕሬዚደንቱ አስገንዝበዋል። ሚስተር ኦባማ ዛሬህን አስተያየት የሰጡት በጂ ሀያ ጉባኤ ላይ ለመገኘት ከሄዱበት ከቱርክ ሜዲትሬኒየን ባህር መዝናኛ ስፍራ ከሀገሪቱ ፕሬዚደንት ራሺፕ ታይፕ ኤርዶጋን ጋር ከተገናኙ በኋላ ነው። ዜናው አበቃ። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19 በ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ ሲያስተላልፍ የቆየው የአማርኛ ዝግጅት በዚሁ ተጠናቋል። ነገ ሰኞ በልዩ ፕሮግራም ከምሽቱ በአንድ ሰዓት በ1431 መካከለኛ ሞገድ፣ በመደበኛው ፕሮግራም ደግሞ በሶስት ሰዓት እስከምንገናኝ ያስተናግድናችሁ ቆንጂት ታየና ሄኖክ ሰማ ጊዜርነን የኪቦርዱ ጌታ፣ የፕሮግራሙ መሪ ደግሞ ንጉሱ ታምሬ ነው። እናመሰግናለን ንጉሱ። አድማጮቻችን መልካም ምሽት ተናደሩ።